ኢህአዴግ የዜጎችን ደህንነት ማስከበር አቅቶታል የሀገራችን ደህንነትና አንድነት አደጋ ላይ ወድቋል ብሏል መድረክ በመግለጫው በዚሁ ሰፋ ባለ የድርጅቱ መግለጫ የኢህአዴግ መንግስት በየጊዜው የተፈጠሩ ችግሮች በወቅቱ ከመፍታት ይልቅ ጆሮ ዳባ በማለቱ በየቦታው ግጭት እልቂቱ ቀጥሏል በማለት በተለያዩ አካባቢዎች የተፈጸሙ ነው ያላቸውን ግድያ እስራትና ማፈናቀል ዘርዝሯል አቶ ሙላቱ ገመቹ የመድረክ የህዝብ ግንኙነት ኃላፊ የሀገራችን የደህንነት ጉዳይ ተባብሶ ከፍተኛ ደረጃ ላይ ከመድረሱም በአራቱም አይዘናት በህዝባችን ማዕከል ግጭት፣ አለመግባባት፣ መፈናቀል፣ መታሰር፣ የሞት አደጋ በየዕለቱ በስፋት እየደረሰ ነውጥ በተሞላ አገዛዝ ውስጥ እንገኛለን። በየአካባቢው ህዝብ ሕገ መንግስታዊ መብቱን ለማስጠበቅ ሰላማዊ ሰልፍ በሚያካሂድባቸው ስፍራዎች ሁሉ ተገቢ ያልሆነ ያልተመጣጠነ የኃይል እርምጃ በሰላማዊ ዜጎች ላይ በመውሰድ ሕይወት ማጥፋት እጅግ ዘግናኝና ማቆሚያ ያጣ ድርጊት ሆኖ እየቀጠለ ነው። የኢህአዲግ መንግስት በአሁኑ ጊዜ የዜጎችን ደህንነት፣ መብትና ክብር አስከብሮ ማህበራዊና ኢኮኖሚያዊ ፍትህ አስፍኖ ኢትዮጵያን ለማስተዳደር ብቃት ስላጣ በሌላ ብቃት ባለው ዲሞክራሲያዊ መንግስት መተካት እንዳለበት መድረክ በጽኑ ያምናል። አሁን ያለው መንግስት ተቀይሮ በሌላ ይተካ ስትሉ የሽግግር መንግስት ይመስረት እያላችው ነው ወይስ? ትንሽ ቢብራራ ተብሎ ከጋዜጠኛ ለቀረበ ጥያቄ የመድረክ የስራ አስፈጻሚ ኮሚቴ አባል ፕሮፌሰር በየነ ጴጥሮስ ተከታይን ብሏል። የአገሪቷ ጉዳይ የሚያገባቸው ወገኖች ኢህአዴግን ጨምሮ ከፍተኛ ውይይት ሊያደርጉ ይገባል። ምን መፍትሄ፣ እንዴት አድርገን ነው ከዚህ የምንወጣው? የምን ውይይት ውስጥ ልንገባ ይገባል እና ከዚያ ውይይት ውስጥ ለህዝቦቻችንና ለሀገራችን የሚሆነ መንግስት ሊወጣ ይችላል። እንግዲህ እንደ አማራጭ ተወስዶ ጥረት መደረግ ያለበት አቅጣጫ ነው ከማለት አሁን ብዙ አልፎ መሄድ አያስፈልግም። ሰፊ ህዝባዊ ውይይት ሊደረግ ይገባል። ሀገር ውስጥም ሀገር ውጭም ያሉት ግን ሰላማዊ ለውጥ በሀገራችን ውስጥ የሚፈልጉት ወገኖች ሁሉ ሊሳተፉበት የሚገባ ማለት ነው። ስለዚህ በዚህ ሂደት ውስጥ ይህን መንግስት የምንለውጥበትን ስርዓት እናቅድ የምንለው ጥሪያችን። የአመራር አባላቱ አያይዘውም አገሪቱ በወታደራዊ አገዛዝ ስር እየወደቀች መሆኑንና ይህም ወደ ባሰ አዘቅት የሚወስድ በመሆኑ መንግስት በአስቸኳይ ከሚመለከታቸው ባለድርሻ አካላት ጋር ተወያይቶ ለመፍትሄው እንዲተጋ አሳስቧል። አገሪቱ የመን ወይም ሶሪያ የማትሆንበት ምክንያት የለም ከሚል ስጋት ጭምር ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ